የትግራይ ክልል ምክትል ፕሬዝዳንት ዶክተር ደብረ ጽዮን ገብረ ሚካኤል በሳውዲ አረቢያ በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌዴራል መንግስት ፈቃደኛ ባለመሆኑ ቀጥታ ከሳውዲ ወደ መቀሌ ቢመጡ እንቀበላቸዋለን የሚል ደብዳቤ ለሳውዲ ንጉሳዊ ቤተሰብ ላኩ። የኢፌዴሪ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ደግሞ ሁለት ሺህ የሚሆኑ ኢትዮጵያውያንን ከሳውዲ አረቢያ ወደ ሀገራቸው የመመለስ ስራ እየተሰራ መሆኑን ገልጿል። የመቀሌው ዘጋቢያችን ሙልጌታ ጽፍሀ ዝርዝር ዘገባውን ያስደምጠናል። በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ለሳውድ አረቢያ ንጉሥ ሳልማን ቢን ዓብዱልዓዚዝ አልሳውዲ ደብዳቤ የተጻፈው ባለፈው ሐምሌ ወር ነበር። እስካሁን ለደብዳቤው የተሰጠ ምላሽ ባለመኖሩ ግን ሌላ የማስታወሻ ደብዳቤ በትናንትናው ዕለት መላኩን የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ዋቢ ያደረገው የትግራይ ቴሌቪዥን ዘግቧል። የተላከው ደብዳቤ የኢትዮጵያና የሳውድ አረቢያ ግንኙነት ዘመናት ያስቆጠረ መሆኑ ያልነጃሽ መስጊድ በምሳሌነት በመጥቀስ ይገልጻል። በየጊዜው በሚያጋጥሙ ችግሮች ሳዑዲ አጋር ሁና እንደቀጠለችም አንስቷል። በሺዎች የሚቆጠሩ የትግራይ ተወላጆች ቀይ ባህርን አቋርጠው በእርስ በርስ ጦርነት በምትታመሰው የመን በኩል ሕጋዊ ባልሆነ መንገድ ወደ ሳዑዲ ሲገቡ ሀገራቸው ስትቀበላቸው መኖሯም አስታውሷል። በአሁኑ ጊዜ በመጠለያ ያሉ ስደተኞች ወደ ሀገራቸው እንዲመለሱ የሳዑዲ መንግስት ጥረት ቢያደርግም የኢትዮጵያ የፌዴራል መንግስት አሳማኝ ባልሆነ ምክንያት ፍቃደኛ አልሆነም ብሏል። የትግራይ ክልል ምክትል ፕሬዚደንት ደብዳቤ በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌዴራል መንግስት ፍቃደኛ ባለመሆኑ ቀጥታ ከሳውዲ ወደ መቀለ አሉላ አባ ነጋ ዓለም አቀፍ ኤርፖርት ቢመጡ እንቀበላቸዋለን ይላል። የተጻፈው ደብዳቤም በመጠለያ ካምፖች ያሉ ኢትዮጵያውያን ወደ ሀገራቸው እስኪመለሱ የኮሮና ቫይረስ ወረርሽኝ እንዲከላከሉ ምቹ ሁኔታ እንዲፈጠርላቸውም ጠይቀዋል። በዚህ ጉዳይ ከውጭ ጉዳይ ሚኒስቴር ምላሽ ለማግኘት ጥረት ብናደርግም አልተሳካም። ሆኖም የሚኒስቴር መስ ቤቱ ባወጣው መግለጫ ሁለት ሺ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከሳውዲ መንግስት ጋር በትብብር እየተሰራ መሆኗ አስታውቋል። በቅርቡ ከመስከረም ስምንት እስከ ጥቅምት ስድስት ባለው ጊዜ ውስጥ ሁለት ሺ የኢትዮጵያ ስደተኞች ወደ ሀገራቸው እንደሚመለሱ ነው የውጭ ጉዳይ ሚኒስቴር መግለጫ ያመለከተው። በዚህ አመት በተለይ የኮሮና ቫይረስ ወረርሽኝ በተዛመተበት ከሚያዚያ እስከ ሐምሌ ወር ድረስ ሶስት ሺ አምስት መቶ በአስቸጋሪ ሁኔታ ላይ ያሉ ዜጎች ከሳውዲ አረቢያ በመመለስ በለይቶ ማቆያ ማዕከላት በማቆየት ወደ አካባቢያቸው መመለሳቸውንም ገልጿል። እንደ አውሮፓውያን አቆጣጠር ከጉንበት 2017 እስከ መጋቢት 2020 ባለው ጊዜ ውስጥም ከ40 ሺህ በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መምጣታቸውንም መግለጫው ያመለክታል። ኢትዮጵያውያን ከውጭ የማስመለሱና መልሶ የማቋቋም ስራ የበርካታ የመንግስት ተቋማት ቅንጅት እንደሚጠይቅ አስታውቋል። ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከሳውዲ አረቢያ በተጨማሪ ከቤሩት እና በየመን የሚገኙ ዜጎች ለማስመለስ እየሰራ መሆኑ ሚኒስቴር መስሪያ ቤቱ መሆናቸው በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም። ከዚሁ ዘገባ ጋር በተያያዘ በኢትዮጵያ ህገ መንግስት አንቀጽ 51 እዝባር 8 መሰረት የውጭ ግንኙነት ጉዳይ የፌዴራል መንግስቱ ስልጣን መሆኑን ያስረዱት አንጋፋው የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ካሳሁን ብርሃኑ የትግራይ ክልል ምክትል ፕሬዚዳንት ተከተሉት የተባለው አካሄድ ህገ መንግስቱን የሚጻረር ነው ብለዋል። ፕሮፌሰር ካሳሁን ብርሃኑ በስልክ ያነጋገራቸው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ፕሮፌሰር ካሳሁን ይህንኑ ከሚያብራሩበት ይጀምራሉ። በህገ መንግስቱ ላይ በግልጽ የተቀመጠ ነው አንቀጽ አንቀጽ ስምንት የፌዴራል መንግስት ስልጣንና ተግባር በሚለው ስር የፌዴራል መንግስት የውጭ ግንኙነት ፖሊሲን ይወስናል፣ ፖሊሲውንም ያስፈጽማል፣ ዓለም አቀፍ ስምምነቶችን ይዋዋላል፣ ያጸድቃል ይላል እና በማያሻማ ሁኔታ እንዲህ አይነት ግንኙነት አካሄዶችን በምንም መመዘኛ ለክልል መንግስታት ህገ መንግስቱ አልሰጠም። ህገ መንግስቱን የሚባረር አካሄድ ነው ምክትል ፕሬዚዳንት የተከተሉት። ለምን ይመስሎታል፣ በእርስዎ እምነት በቀጥታ ለሳውዲ ንጉስ ደብዳቤ መጻፍ እየፈለጉት የትግራይ ክልል ምክትል ፕሬዚዳንት? አሁን ይሄ ደብዳቤ የተጻፈው በሳኡዲ የሚገኙ የትግራይ ተወላጆች ኢትዮጵያውያንን አስመልክቶ ነው። እኔ ባለ መረጃ መሰረት አሁንም የተወሰኑ ሰዎች ካለፉት ጊዜያት ጀምሮ ኢትዮጵያውያን በተለያዩ ምክንያቶች የታሰሩ ተሰደው ህጋዊ የመኖሪያ ፈቃድ የሌላቸው ወደ ሀገሪቱ ሲመለሱ ነበረ። ይሄ አሁን ያነሳኸው ፍልሰት ገብጠውን ለሳውዲው ንጉስ ቀጥታ ደብዳቤ መጻፍ የሚያመለክተው ህገ መንግስትን የመጣ ሲካሄድ በትግራይ መሪዎች ለጊዜ ወደ ጊዜ እያደገ የመሄቱን ነገር ያሳያል። በህገ መንግስት ያልተፈቀደውን የምርጫ ኮሚሽን ማቋቋም ምርጫውን ለማካሄድ በራሳቸው ወስኖ መንቀሳቀስን እና የመሳሰሉትን ያጠቃልላል። ይህ ሲደረግ የማስበው አንደኛ ይሄ ዴፋክቶ ስቴት እያሉ ሲያቀነቅኑ የነበሩትን ነገር ተጠናክሮ ለመቀጠል መሞከራቸውን ያሳያል። ዲፋክቶ ስቴት ሲባል ለአድማጮች ግልጽ ለማድረግ ፕሮፌሰር ካሳሁን ለምሳሌ እንደ ሶማሌላንድ ሶማሌላንድ ዲፋክቶ ስቴት ቋቁማለች፣ ግን በማንኛውም ሀገር እውቅና ያላገኘች በሶማሊያ ፌደራል መንግስት ደግሞ የእኔ አካል ነች ተብሎ ይገባኛል ጥያቄ ነሳባት ሀገር ነች። ነገር ግን አንዳንድ መደበኛ መንግስታት የሚሰሩ ስራዎችን ታካሂድ እናያለን። አስተዳደር ማዋቀር፣ ምርጫ ማካሄድ፣ የመሳሰለውን በትግራይም ያምን ምን ለማጥገም የነገሩ አዝማሚያዎች አሉ። ይህንን ያንጸባርቃል ብዬ አስባለሁ። ከተሳሳትኩ እታረማለሁ። ሁለተኛው በጀመሩት መንገድ የትግራይን ህዝብ የው አሁንም እያደለልክ ነው ልጆችህን በስደት ያለው ልጆችህን ያው እየለዩ ችግር ላይ እንዲወድቁ ለማድረግ የሚደረ ከሄድ እንቅስቃሴ ነው ብሎ የመቀጥቀጥ ሁኔታ ያካተተ ነው ብዬ አስባለሁ። ነገር ግን ይህ ትክክል አይመስለኝም። ምክንያቱም የኢትዮጵያ ፌዴራል መንግስት በትግራይ ተወላጅ የሆኑ ኢትዮጵያውያንን ለይቶ ለችግር እንዲገለጡ ቢያደርግ ሁላችንም በዝምታ የምናየው ነገር አይደለም። ስላልተደረገ ግን ምንም የምንለው ነገር የለም በአሁኑ ሁኔታ። ስለዚህ አንደኛ ይህንን ማድረግ አይችሉም። ለዚህ መልስም የሚያገኙ አይመስልኝም። እነሱም ደግሞ እስከዚህ ሞኝ አይመስልኝም። ለዚህ መልስ እናገኛለን በሚል ሳይሆን ያው ከደንብ ብዬ የጠቀስኳቸው ሁኔታዎች ለማራመድ ያገለግላል በሚል የሞከሩት ምክር ይመስለኛል። ምክንያቱም ያሉ ያሉላ አባነጋ ኤርፖርት በኢትዮጵያ አየር ክልል ውስጥ ነው ያለ በኢትዮጵያ ግዛት ውስጥ ነው ያለ እና ይሄ መደበኛ አካሄድን ተከትሎ የሚከናወን ካልሆነ ሕገ ወጥ የሆኑ ነገሮችን እንዲከናወኑበት በኢትዮጵያ አየር ክልል በኢትዮጵያ አየር ማረፊያ በዝምታ የሚታይ አይመስለኝም። የምን በዛም የሚያደርስ ነገር ይኖራል ብዬ አለ ፕሮፌሰር ካሳሁን ብርሃኑ፣ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር። በጣም አመሰግናለሁ ስለ ጊዜዎት። እሺ እኔም አመሰግናለሁ።